ዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሌላ የስደተኞች መጠለያ ጣቢያ እንደሚዛወሩ ከኬንያ መንግስት እንደተገለጸላቸውና በአሁኑም ወቅት ኑሯቸው በንጥልጥል መቆየቱ ነው የሚናገሩት። በዳዳቤ ከሚኖሩት ሶስት መቶ ሺህ ስደተኞች በርካታ ሺዎች የሚቆጠሩት ኢትዮጵያውያን ይገኙባቸዋል በተለይ ሶማሊያውያን ስደተኞች ወደ ሀገራቸው እንዲመለሱ የኬንያ መንግስት ውሳኔ ቢያሳልፍም ተፈጻሚነቱ ለስድስት ወራት መራዘሙ ተገልጠዋል። ሄኖክ ሰማእግዜር ዝርዝሩን ይዟል። ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል፣ ከእነዚህ መካከል 12 ሺህ የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር መዝግቧል። በዳዳብ በሚገኙ በርካታ ጣቢያዎች ስደተኞች በሸራና በፕላስቲክ ድንኳኖች ከመኖር አንስቶ የንግድ ተቋማትን መስርተው የሚኖሩ በርካታዎችም ያሉበት ነው። በደጋሃሌ የስደተኞች ጣቢያ የኢትዮጵያ ምግብ ቤትም አለ። በ1990ዎቹ በተለይ ወደ ዳዳብ ከሶማሊያ የተሰደዱ በርካታዎች ዛሬ የአውቶቡሶች፣ ሱቆችና ሆቴሎች ባለቤት ለመሆንም በቅተዋል። በዚህ ጣቢያ ከሚኖሩት ኢትዮጵያውያን መካከል ለአሜሪካ ድምፅ የሶማለኛ ዝግጅት ክፍል ሲናገሩ ወደ ካኩማ የስደተኞች ጣቢያ እንደሚዛወሩ ቢነገራቸውም ኑሯቸውን ተረጋግተው ለመምራት የሚያስችል ሁኔታ እንዳልተፈጠረላቸው ገልጸዋል። በመጀመሪያ ሁላችሁንም ሰላም ላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፊጂ ከ2006 ጀምሮ እዚህ ነው ያለሁት የኬንያ መንግስት በአሁኑ ሰዓት የደደበን ሪፊጅ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ነው ያለነው። ምክንያቱም እንዴት ትሄዳላችሁ፣ እንዴት ትቀመጣላችሁ ይልናል። ለመቀመጥም ሴት ልሆንን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም እና በጣም በችግር ላይ ነው ያለነው በአሁን ሰዓት ምክንያቱም አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ ስድስት ወር ጊዜ ሰጥቷል። ከስድስት ወር በፊት ማይኖሪቲ ወደ ካኩማ አነሳል ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን፣ ለፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊውጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ሕዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር በኦሮሞ ህዝብና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የአለም ኮሚኒቲ ዓለም የዓለም ህብረተሰብ ለእኛ መጫው አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው። በአሁን ሰዓት ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ያለ የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ እና ምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅዱና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን። በኢፎ የስደተኞች መጠለያ ጣቢያ ኦሮሞ ጎዳና የሚባል በስደተኞቹ በራሳቸው ስም የወጣለት የፕላስቲክ ድንኳኖች በዳልቻ አሸዋማ አፈር ላይ የተተከሉበት መደዳ ሰፈር አለ። ከኦሮሚያ ክልል የተሰደዱ በርካታዎች በዚህ አካባቢ በኅብረት ይኖራሉ። በዳዳብ የኦሮሞ ማኅበረሰብ ወኪል ነኝ ያሉ ለአሜሪካ ድምፅ ስለ ሁኔታቸው እንዲህ ብለዋል። አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው። የሌሎች ዜጎችን እንደ ኢትዮጵያ እንደ ሱዳን፣ ብሩንዲ፣ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው። ይሄ ካምፕ ከተመሠረተ 25 ዓመታት አልፎታል። ከሦስት ሺህ ስደተኞች በላይ ናቸው የሚኖሩበት። ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር። ባሳለፍነው ሳምንት የኬንያ መንግስት ግዙፉን የዳዳብ የስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር እንደያዘው ማስታወቁ ይታወሳል። በካምፑ ከሚበዙት ሶማሊያውያን መካከል የኬንያ የአገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱ ሂደት ግን እንደሚቀጥል ጨምሮ አስታውቋል።